የአውሮፓ ኮሚሽን በኤልኒኞ ምክንያት ለተከሰተው ድርቅ ምላሽ የሚሆን የአንድ መቶ ሀያ ሁለት ነጥብ አምስት ዩሮ እንደሚሰጥ በዛሬው ዕለት ይፋ አደረገ። ድጋፉ በዚሁ ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለማሟላት የሚውል መሆኑን ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው አጠር ያለ ዘገባ ያብራራዋል። የአውሮፓ ኮሚሽን የሥራ ኃላፊዎች ሰሞኑን ወደ ኢትዮጵያ መጥተዋል። የ122 ሚሊዮን ዩሮ ድጋፍ ይፋ ያደረጉትም በሶማሌ ክልል በድርቅ የተጎዱ አካባቢዎችን ሲጎበኙ መሆኑ ተገልጿል። በኢትዮጵያ በተፈጠረው ድርቅ ምክንያት 10 ነጥብ 2 ሚሊዮን ዜጎች የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ዛሬ ይፋ ያደረገው ድጋፍም የእነዚህን ዜጎች ፍላጎት ለማሟላት እንደሚውል ኮሚሽኑ ባወጣው መግለጫ አስታውቋል። ድጋፉ ከዚህም በተጨማሪ ከአጭር ጊዜ የነፍስ ማዳን ስራ የዘለለ ፋይዳ እንዳለው በመግለጫው የተጠቀሱት የዓለም አቀፍ ትብብርና ልማት ኮሚሽነር ኔቨን ሚሚካ ተናግረዋል። ለተጋላጭነት የሚዳርጉ መሰረታዊ ምክንያቶችን በመለየት የመቋቋም አቅምን ለማጠናከር ያለመ ጭምር መሆኑን የጠቀሱት፣ በኢትዮጵያ በተፈጠረው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለአንድ ዓመት ለማሟላት የሚጠበቀው የገንዘብ መጠን 1.4 ቢሊዮን ዶላር ነው። 51 ከመቶ የሚሆነው መገኘቱ ወደ 700 ሚሊዮን ዶላር የሚሆነው ግን ገና እንደሚጠበቅ በመንግስትና በዓለም አቀፍ ድርጅቶች ሲገለጽ ቆይቷል። የዛሬው የአውሮፓ ኮሚሽን ድጋፍ ተፈላጊውን የገንዘብ መጠን በፍጥነት የማግኘቱን ተስፋ ያጠናክራል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ